ከኦርቶዶክስ ተዋህዶ ቤተ ክርስቲያን ውጪ ያለው ክርስቲያን የስቅለትን ቀን እያከበረ ነው። ቤልጅግ ደግሞ እንደምናውቀው ከሽብር ጥቃት በኋላም ሶስተኛ የሐዘን ቀን ላይ ነች። ምንድን ነው አሁን እዛ ብራስልስ እየተደረገ ያለው? ፍተሻው እንደቀጠለ ነው። ሰባት ሰዎች ተይዘዋል ተብሏል። ከሶስቱ አጥፍቶ ጠፊዎች ውስጥ አንዱ የሚፈለገው ሰው እዛ ውስጥ ስለመኖሩ የተገለጸ ነገር የለም። የስጋቱ ደረጃ ከነበረበት ደረጃ አራት ወደ ደረጃ ሶስት ዝቅ ብሏል። ግን በአደባባዩ ያለው የፍተሻና የነበረው ድባብ እንዳለ ነው ያለው። ዛሬ የቤልጂየም ፓርላማ የሀገር ውስጥ ጉዳይ ሚኒስትሩን እና የፍትህ ሚኒስትሩን ስለ ሁኔታው ያወያያል፣ ጥያቄ ያቀርባል። በሌላ መልኩ ዛሬ እንዳልከው የስቅለት በዓል ነው አርብም ስለሆነ በመስጊዶችም በእምነት ቦታዎችም የጸሎት ስነስርዓትም ሁኔታውን የማውገዝም ትምህርት የመስጠትም ስነስርዓት እየተካሄደ ነው። ቤልጅጎች ይህን አደጋ ለመከላከል በቂ ጥረት አላደረጉም ተብለው በሰፊው እየተወቀሱ ነው። ከቱርክ መንግስት ቢያንስ አንደኛው አሸባሪ በአሸባሪነት እንደሚጠረጠር ጥቆማ ደርሷቸው እሱን እንኳን ስራ ላይ አለዋሉም የሚል ነገር አለ። ምን ያህል ነበረ የቤልጂክ የጸጥታ ቁጥጥርና ወይም አሁን እንደሚባለው ድክመት እንዳልከው ከቱርኩ በተጨማሪ እንደውም ዛሬ ደግሞ ባለፈው አርብ የተያዘውን ዋና ተጠርጣሪ አብደል ሰላም ፖሊስ ያነጋገረው ለአንድ ሰዓት ብቻ ነው። ባለፈው ቅዳሜ ዕለት ያነጋገረው ስለ ፓሪሱ ጥቃት የነበረውን ተሳትፎ ነው እንጂ በዚህ ሀገር ስለታቀደው እንደ አዲስ ስለታቀደ ጥቃት ስለመኖሩ ወይም በዛ ጉዳይ ላይ ያገኙት መረጃ ወይም የጠየቁ ጥያቄ የለም። በሌላ መልኩ ባለስልጣኖች ራሳቸው መዋቅር መዘርጋቱን፣ አብደልሰላም መሳሪያዎች መገኘታቸውን እና ጥቃት ሊፈጽሙት ዝግጅት ላይ ነበሩ ብለው ሁሉ መግለጫ ሰጥተዋል። ተገቢውን መረጃ ቢያገኙ ኖሮ ምናልባት ይህንን ጥቃት ሊያከሽፉ ይችሉ ነበር የሚል ትችት በሰፊው የተሰራጨ ነው ያለው። የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪም እዛ ብራስልስ መጥተው እንደተጠበቀው ጀስዊ ብሩሴሏ ነው ምናምን ብለዋል አሉ። በትክክል ማለቴን አላቀም። እኔም የብራስልስ ተወላጅ ነኝ ወይም እኔም ብራስልሳዊ ነኝ እንደማለት ነው። ከእሳቸው በፊት ደግሞ የአውሮጳ ሕብረት አባል ሀገራት የአገር አስተዳደርና የፍትህ ሚኒስትሮች እዛው ብራስልስ ተሰብስበው የጸጥታ ቁጥጥሩን ለማጠናከር የመረጃ ልውውጡን እንዲሁ በከፍተኛ ደረጃ ለማፋጠን የሚሉ የተለያዩ ውሳኔዎችን ወይም ስምምነቶችን አድርገዋል። ነገር ግን እነዚህ ነገሮች አዲስ አይደሉም። እኔ ፓሪስ ነኝ ሲባል ነበረ፣ እኔ ሻርሊ ኤብዶ ነኝ ሲባልም ነበረ። አሁን ደግሞ ብራስልስ ነኝ እየተባለ ነው። ለቅሶ ደርሶ ከመመለስና አሁን የደረሰ አደጋን እንዲሁ ትናኑ አሸባሪ ብሎ ማውገዝ፣ ከዛ ውጭ ዘለቅ ያለ ስልት፣ ስትራቴጂ የመቀየስ ነገር አለ በዚህ በኩል ብዙ አለመታየቱ ነው። እንግዲህ አንዳንድ ፀሐፍትንም አስተያየታቸውን እየሰጡ ያሉት እንደተገለጸው ትላንት ሚኒስትሮች ተሰበሰቡ፣ መግለጫ ወጡ፣ የአንድነት መግለጫ የያዘን መግለጫ፣ ጠንክረን መስራት አለብን የሚል ሚስተር ኬሪም ዛሬ መጥተው ይህንን ነው የገለጹት። ሁሉም ግን ያነኑ የሄዱበት የነበረውንና ያልተሳካውን የጦርነት ዘመቻ አጠናክረን እንቀጥላለን የሚል እንጂ ከዛ በመለስ ቁጭ ብለን እንደገና ፖሊሲያችንን መመርመር እና ችግሩን ልንፈታ የሚችልበትን መንገድ እንደ አዲስ መቀየስ አለብን ሲሉ አልታይም። ምክንያቱም ይህ ጦርነት የአሸባሪዎች ጦርነት እንግዲህ ከናይን ኢለቨን ጀምሮ ለበርካታ ዓመታት ሲካሄድ ቆይቶ ጦርነቱ በዋናነት ከነበረባቸው የመካከለኛው ምሥራቅና የአፍሪካ ሀገሮች መጥቶ ዛሬ የአውሮፓ ከተሞች በየጊዜው እየፈነዱና ይህን የመሰሉ ሰላማዊ ሰዎችን የሚቀጥ አሰቃቂ አደጋ እየተፈጠረ ነው ያለው። ስለዚህ አሁንም በዛው በጦርነቱ መልኩ እንዴት እንቀጥል የሚለው አካሄድ የሚያዋጣ አለመሆኑን መሪዎች መነጋገር፣ መወያየት አለባቸው የሚሉ አስተያየቶች በሰፊው እየወጡ ነው። አሸባሪነት ምንጩን ሊያደርቅ የሚችለው የሚሉት ሰዎቹ ወይም እነዚህ መጽሐፍቶቹ የሚገልጹት ምንድን ነው? የዚህን የአሸባሪነት መፈልፈያ የሆነውን ኅብረተሰብ እምነት ማግኘት ያ ህብረተሰብ ክፍል ደግሞ እንደዚህ አይነት አሸባሪዎችን ሊያፈልቅ ሊያፈራ የቻለበት የኢኮኖሚ፣ የፖለቲካ፣ የመገለል የመሳሰሉ ችግሮች አሉ። እነዚህን አድሬስ ማድረግና ይህን ህብረተሰብ የመፍትሄው አካል ማድረግ መቻል ያስፈልጋል። እነዚህን ወጣቶች ስራ መፍጠርና እድሉንም እንዲያገኙ ማድረግ ካልሆነ ዛሬ ያሉት ሳይሆን እነሱን የሚከተሉት በብዙ መቶ የሚቆጠሩ ወጣቶች ሊገቡ ይችላሉ። ሶስተኛ በትምህርት ስርአቱ ላይ በፖለቲካም በሃይማኖትም በዘርም ያሉ አክራሪነቶችን በሚገባ ማሰራጨትና ማስተማር። በሶስተኛ ደረጃ ማንኛውንም አይነት አክራሪነት ማውገዝ። ከሁሉም በላይ ደግሞ እኛ ጋር ሲደርስ ብቻ ሳይሆን ሽብር ሽብር በየትኛውን ቦታ ሲኖር በመንግስታዊ አሸባሪነትን ማውገዝ፣ በዛም ላይ በተጨባጭ እርምጃ መውሰድ ለዚህ የሚያስፈልግ አዲስ የጸረ ሽብር ስትራቴጂና ትግል ያስፈልጋል ካልሆነ በወታደራዊ ብቻ በመረጃ ብቻ የትም መድረስ አይቻልም በዛ ዘረጃ ነው መሰራት አለበት ነው የሚሉት ግን መሪዎቹ አሁንም መጥተው በዚህ ጉዳይ ላይ የሚያተኩሩ ሳይሆኑ የተዘረገውን ዘመቻ እና እየተካሄደ ያለውን ዘመቻ ለማጠናከር ነው መግለጫ እየሰጡ ያሉት እንግዲህ ይህ ከሆነ ግን በሌላ ከተማ እንደገና ተመሳሳይ ለቅሶ ሊመጣ ይችላል የሚል ስጋት ሁሉ አለ በተለያዩ ጋዜጦች እንደሚወጣው በጣም አመሰግናለሁ ገበያው ንጉሴ እንደተለመደው ለሰጠህን አስተያየት